የአማራ ክልል ግጭትን ለመፍታት የሰላም ምክር ቤት አቋቋመ ይላል ቀጣዩ ዘገባችን። የአማራ ክልል መንግስት፣ በቅርቡ ባዘጋጀው የሰላም ኮንፈረንስ ተሳታፊዎች የተቋቋመው የሰላም ምክር ቤት፣ በመንግስትና በፋኖ ታጣቂ ቡድን መካከል የሰላም ድርድር ለማድረግ ጥረት መጀመሩን አስታውቋል። የምክር ቤቱ አባላት ባለፈው ቅዳሜ በባህር ዳር በሰጡት ጋዜጣዊ መግለጫ በሁለቱ ወገኖች መካከል ሊኖር የሚችለውን ድርድር የማሳለጥ ኃላፊነት እንዳለባቸው ተናግረዋል። የሰላም ምክር ቤቱ በመንግሥት በተዘጋጀ ጉባኤ የተቋቋመ መሆኑን የገለጹ የአሜሪካ ድምፅ ያነጋገራቸው አንዳንድ የክልሉ ነዋሪዎች በገለልተኝነቱ ላይ ጥያቄ አንስተዋል። ሌሎቹ ነዋሪዎች በበኩላቸው የተጀመረው ጥረት ሰላም እንዲያመጣ ምኞታቸውን ገልጸዋል። አስቴር ምስጋናው ዘገባውን አድርሳናለች። የአማራ ክልል መንግስት በቅርቡ ባዘጋጀው የሰላም ኮንፈረንስ ከተሳታፊዎች መካከል አዲስ የተቋቋመው ምክር ቤት ሰብሳቢ መሆናቸውን ለሀገር ውስጥ ብዙኃን መገናኛ የገለጹት አቶ እያቸው ተሾመ በክልሉ አንድ ዓመት ሊሞላው እየተቃረበ ያለውን ግጭት በድርድርና በሰላማዊ መንገድ እንዲቋጭ ለመንግስትና ለፋኖ ቡድን ጥሪ አቅርበዋል። በእርስ በርስ ጦርነት የሚባባስ እንጂ የሚፈታ ችግር የለም፣ ስለሆነም የወገናችሁ ስቃይ ተረድታችሁ መሸናነፍ በማትችሉት ጦርነት ከመቆየት ሁለታችሁን ማሸነፍ ወደምትችሉበት ንግግርና ድርድር እንድትገቡ አመቻቸ የሰላም ካውን ስሉ አበክሮ ይጠይቃል። ለማግባባትም ይሰራል። አዲስ የተቋቋመው ምክር ቤት የሚያመጣው ለውጥ ይኖር እንደሆነ ከጠየቅናቸው መካከል የወልዲያ ከተማ ነዋሪ አቶ ብርሃኑ በላይ አንዱ ናቸው። ምናልባት ከሁለቱም በኩል ፍላጎቱ ካለና ተገናኝተው የሚነጋገሩ ከሆነ በአካባቢ ያለው ሁኔታ እና ሕዝቡ ያለበት ሁኔታ ይታወቃል። ነገር ግን በተለይ ደግሞ ወደ ጫካ የገቡ ወንድሞቻችን ይዘው የተነሱት አላማ የሁሉንም የአማራ ሕዝብ ጥያቄ ይዘው የተነሱ ይመስለኛል እና በትክክል ችግሩን ለመፍታት ነው ወይም የሚለውን አሳማኝ የሆነ ነገር ይዞ ከቀረበ ልጆቹ ይዘውት የተነሱት ጥያቄ የሚመለስ ከሆነ የማይቀራረቡበት ምክንያት የለም ብዬ አላስብም። በማዕከላዊ ጎንደር ዞን ቆላ ድባ ከተማ ነዋሪ እንደሆኑ የገለጹልን አቶ ገብረ ሚካኤል አበበ ሌላው አስተያየት ሰጪ ናቸው። በቀና መንገድ ከመጡ ይሳካል። አለ እኔ በዛ ያለ በቃ አለመተማመን ሊኖር ይችላል። ግን ደግሞ እንዲተማመኑ ቀስ አድርገው መስራት እነዚህ የተማሩ ሰዎች በቅታይ ሰለቹ በቃ የሁሉም ነገር እንትን እያሉ ያውቃ እያሉ መስራት አለባቸው። የባህር ዳር ከተማ ነዋሪው አቶ አስቻለው መልኬ ደግሞ ቀድሞውኑ ጉባኤው በመንግስት በኩል በተጠሩ ሰዎች የተካሄደ ነው በሚል በአሰራሩ ላይ ጥርጣሬ አላቸው። እውነት ለሀገር ይጠቅማል ብለው አይደለም። ለሀገር ይጠቅማል ቢሉማ የሁላ ችግር ከመፈጠሩ በፊት ይሄ ሁሉ በየ ሀገሪቱ በየቀበሌ ሰው እየታገተና ሰው እየተፈናቀለ ሲመጣ አቤቱታ ሲቀር መንግስት ነን ብለው የተቀመጡ ሰዎች አንድም ነገር ለህብረተሰብ ደ የለም አሁንም ላይ ያለውን ህብረተሰብ ዝም ብሎ አማይተው ዝም ብለው ህዝብን ለማከራመስ እየፈለጉ እንጂ እውነት አመጥተው ህዝብን እናውላለን ብለው የቀረቡ ናቸው። ሆነ አላመንም እኛ ማለትም ለአንቺ ሳይሆን ይህንን ቃል እነሱ ውለናቸው አለ ዘው ላይ የሰላም ምክር ቤቱ በመግለጫው ለፌዴራል ና ለአማራ ክልል መንግስት እንዲሁም ለፋኖ ሀይሎች ግጭቶች በድርድር ና በንግግር እንዲቋጭ የሁሉም አካል ተሳትፎ የሚጠይቅ ጥሪ ማቅረቡ ይታወሳል። ለአሜሪካ ድምጽ አስቴር ምስጋ ነው።